ጋዜጠኝነትና መምህርነት ዶክተር መሰረት በሕይወቱ ያከናወነውንና የመጣበትን ያለፈውን የሙያ እድገቱን መለስ ብለን ወደምንገመግምበት ቅንብር ነው የምንሻገረው። ሁለት እውቅና አንጋፋ ጋዜጠኞችን ጋብዘናል። በተለያዩ የኢትዮጵያ መገናኛ ብዙኃን ዘርፎች በጋዜጠኝነትና የተለያዩ ከፍተኛ ኃላፊነቶች ለረዥም ዓመታት ያገለገለውን አንጋፋ ጋዜጠኛ አቶ ሙሉጌታ ሉሌን ከዚህ ከዋሽንግተን ዲሲ በአዲስ አበባ ዩኒቨርሲቲ ለረጅም ዓመታት በጋዜጠኝነት ሙያ መምህርነት ያገለገሉትን አቶ ማረጉ በዛብህን ከአዲስ አበባ ይዘናል። ከዋሽንግተን ዲሲ ከአቶ ሙልጌታ ሉሌ ነው የምንነሳው። በመጀመሪያ ደረጃ ለመግለጽ የምፈልገው በኢትዮጵያ ሬዲዮ አገልግሎት ውስጥ አብረን ከሰራናቸው በርካታ ጋዜጠኞች መካከል ሁለቱ በጣም ተቀራራቢ በሆኑ ወራት ውስጥ ከዚህ ዓለም በሞት በመለየታቸው እኔ ከፍተኛ ሀዘን ይሰማኛል። እንደ ታላቅ ወንድማቸው የሚቆጥሩ ነበሩ። አንደኛው ደምሴ ዳምጤ ነው፣ ሁለተኛው ደግሞ መሰረት ቸኮል ነው። ከእነሱ ጋር በቅርብ ስለሰራሁ ብዙም ስንዋይ የነበረ እንደ ታናናሽ ወንድሞቼ አያቸው ነበርና በቅርብ ጊዜ ውስጥ በሞት ከኛ በመለየታቸው በእውነቱ በጣም ከፍተኛ ሀዘን እየተሰማኝ ነው የምናገረው እና ለቤተሰቦቻቸውም እግዚአብሔር መጽናናቱ እንዲሰጣቸው ምኞቴ ነው። አቶ ሙሉጌታ የዶክተር መሰረትን ሙያና ህይወት በአንተ ትብስታዎችና ገጠመኝ ውስጥ መለስ ብለን ለመቃኘት የተዋወቃችሁበትን ጊዜና ቦታ እንመልከት። ለመሆኑ ከዶክተር መሰረት ጋር እንዴት ተዋወቃችሁ? እንዴት ነው የምታስታውሰው ዶክተር መሰረትን? ዶክተር መሰረትን ማስታውሰው መጀመሪያ ከአዲስ አበባ ዩኒቨርሲቲ በቋንቋ ግራጅዌት አድርጎ ወደ ማስታወቂያ ሚኒስቴር ለቅጥር በተላከበት ጊዜ ነው። በተለይ በእንግሊዝኛው ክፍል በርከት ያሉ ሴቶች እንደመኖራቸው አንድ ሰው ብቻ ነው ወንድ የነበረው እና በዚህ የተነሳ ጥሩ እንግሊዝኛ የሚችል እና ሄቪ አክሰንት የሌለው እየተሯሯጠም ኢንተርቪዎች ሊያመጣ የሚችል ወንድ ጋዜጠኛ በጣም እንፈልግ ስለነበረ ከመጡ ሰዎች መካከል ጥሩ ውጤት ካላቸው መካከል መሰረት አንዱ ስለሆነ እንደ አጋጣሚ ደግሞ የቅርብ አሰሪዎች ሊሆኑ የሚችሉት ሰዎች አልመረጡትም ነበረ። ምክንያቱም እንዲካፕ አለበት ለእንቅስቃሴ ይቸግራል ብለው ስላሰቡ የአይን ብርሃኑን በማጣቱ ለስራው ያስቸግረዋል በሚል ብርሃኑን እንደ ሻእብ ማድረግ እንደ ልብ ሊንቀሳቀስ አይችልም፣ ኢንተርቪዎች ለመጣ አይችልም የሚል ስጋት ነው። የጠላቻ የንቀት አይደለም፣ ስጋት ስለነበራቸው ሌላ ወደ መምረጡ አቅጣጫ ያዘነብሎ የለም እንደ አጋጣሚ በአንድ ወቅት ገና ከትምህርት ቤት እንደወጣሁ ስራ የነበረው በሜንዩናይት ሚሽን ነበርና በሜንዩናይት ሚሽን ስር ነው የሚተዳደር የነበረው። መርሃ እውረት አሜሪካኖች ናቸው አስተማሪዎች። እና በመሰረት በኩል በቅርብ ላነጋግረው ሞከርኩና፣ በእንግዲኛ በማነጋግርበት ጊዜ በጣም ደስ አለኝ። የማስመሰል ይሄ ፓሮኪያል የሆነ ሳይሆን በልጅነቱ እዚያ ትምህርት ቤት ስለገባና ዘንባሌው ከፍተኛ ስለነበረ የቋንቋ ችሎታው በጣም አስደስተኝ። እንዲሁም እዚያ ማስታወቂያ ሚኒስቴር የምታወቅበት ፈተና መስጠት አለብን በሚል ነው ዘመቻ መምሪያ አንዳንድ ሰዎችን ከምስራቅ ሀገሮች ሁሉ ሲልክብን፣ ድሮም ሄራል የምንቀጥረው እንዴት አይነት ጠንካራ ጽሁፍ ሊጽፍ እንደሚችል መገመት አለብኝ። ሙያው ገበያ ላይ የሚወጣ ሰው በተጽዕኖ ሊጣልብን አይችልም የሚል አቋም ስለነበረኝ ይህንን ወጣት ሳገኘው ትንሽ ሌሎቹን ተጫንኳቸውና እሱም ፒክ አቶ ሙሉጌታ ቀደም ብለህ በመንደርደሪያው በትውውቅ ወቅት የነበረውን አጫውተህናል። ስራዎቹን ግፋ አድርገን እንመልከት። ከቅጥሩስ በኋላ በስራው ላይ የቱን ያህል እንደ ጠበቅ ከሆነ አገኘኸው? የሙያ ጉዞው ከጅምሩ ምን መልክ ነበረው? የሙያ እድገቱን የመከታተል እድል ነበረ? አዎ፣ እዚያ አምታች ብስራተ ወንጌል ይባል የነበረው ግቢ ዓለም አቀፍ የተባለው ቢሮ ስለነበረኝ በሄድኩ ቁጥር አገኘው ነበረ። የስራውንም ሂደት እከታተል ነበር። በእውነቱ በጣም ግሩም የሆነ ጋዜጠኛ ወጥቶታል። ያ የተፈራው አይነት እንቅስቃሴ ችግር አልነበረበትም። የድርሰቱ የሚያቀርባቸው ጥያቄዎች ጥልቅነትና ብስለት በእውነቱ ከፍ ያለ ደረጃ ላይ ሊደርስ እንደሚችል የሚጠቁም ነበረ። ከዚያ በኋላ እንግዲህ እኔም ወደ ፕሬስ መምሪያ ተዛወርኩ። ግን በየጊዜው እንዲገናኝ ነበረ እና ስላወቁት በወዳጅነት ደረጃ መቀራረብም ጀመር። እሱም ጋሼ እንደምን ብሎ ይደውልኛል፣ እኔም ሳገኘው እንዲሁ ደግሞ ጊዜም ሳገኝ እየደወልኩ የስራውን ሂደት እከታተል ነበረ። ከዚያ በኋላ እንግዲህ እዚህ ሀገር ነው የተገናኘ ነው አሜሪካን ሀገር እንደ ገለጽክልን ገና ከማለዳው ወደፊት መድረሻውን የሚያመላክት ፍንጭ እንደነበረው ብርታቱን፣ ችሎታውን የሚያሳይ ሙከራውን እንዳየህና በሂደትም በእርግጥም አመርቂ ስራዎችን መስራቱን አስረድተናል። ቅድም አንዳንዶች ሊቀጥሩስ ሲሉ እንደ ልብ መንቀሳቀስ ያዳግተው ይሆናል በሚል የነበራቸውን ስጋት ሁሉ አውስተሃልና የጋዜጠኝነት ሙያ የሚጠይቃቸውን ፈተናዎች እውነትን፣ መረጃን ፍለጋው መመርመር፣ መጠየቅና ያንንም መረጃ ትክክለኝነቱን ለማረጋገጥ የሚደረገው ጥረት በራሱ የሚጠይቀው መንገድም አለና በተወሰነ ደረጃም ቢሆን የአይን ብርሃኑን ማጣቱ ሊያግደው ይችል ይሆናል ብሎ መገመቱ መሰረት አለው ብሎ ለሚያስብ ሰው ያ ሳይገታው የደረሰበት መድረሱ በመምህርነት የሚሰራውን ሁኔታ አካተ ልትመለከት ትችላለህ። የዶክተር መሰረትን ችሎታ በእውቀት ብቻ ተገድቦ አያሳይም እና ከዚያ በላይ የሆነውንም ነገር መፈተሽ ከቻል አዎ እንግዲህ አይነ ስውርነት ለምንም መሰረታዊ ስራ እንቅፋት ሊሆን አይችልም። በተለይም በሀያ አንደኛው መቶ ክፍለ ዘመን እኔ እንኳን ሀያኛ ላይ ነበርን መሰለኝ። በተለይ ደግሞ እንደ ሕግ ያለ እንደ ስነ ጽሁፍ ያለ እንደ ጋዜጠኝነት ባለ ምርምር እና ስርጠትን በመሳሰለ ሙያ ውስጥ ተሳትፈው የነበሩ እንዲሁም በሳይንስ እና በሌላውም የታወቁ ስሞች ሁሉ አሉ። በእውነቱ በጣም የላቀ አስተዋጽኦ ያደረጉ ሰዎች ነበሩ። እነ ሆሜር እኮ ዓይነ ስውሮች ነበሩ። እስከ ዛሬ ድረስ ዓለምን የሚያስደንቅ ታሪክ የጻፉ በትምህርት ቤት ሁሉ ስናጠናቸው የቆዩ የሆሜር ስራዎች የሚደነቁ ናቸው። በሀያኛው ክፍለ ዘመን አጋማሽ ላይ አሁን በግብጽ የሃይማኖት መሪ የነበረው ዶክተር ሳዲቅ የሚባል በጣም ከፍተኛ የስነ ጽሁፍ እና የምርምር ስራዎችን ያበረከተ የሚደንቅ የሚታወቅ ሰው ነው። በሀገራችንም እነ አራት አይና ጎሹ እነ ተክለ ይዘው አሸራ እነ አለቃ አያሌውን ታውቃቸዋለህ። የታወቁ ታላላቅ ባለሙያዎች ናቸው። እንዲሁም ደግሞ ከአዲስ አበባ ዩኒቨርሲቲ፣ ከአሜሪካ ዩኒቨርሲቲዎች፣ ከእንግሊዝ ዩኒቨርሲቲ፣ ከካናዳ እንዲሁ የተመረቁ የታወቁ ነበሩ። የህግ ባለሙያዎች ነበሩ። የታወቁ እና አስደናቂ አስተዋጽኦ ያበረከቱ ናቸው ተብለው የሚጠቀሱ ናቸው። ስለዚህ እኔ መሰረትን እዚህ ሀገር ሳገኘው እና በተለይም ወስዶ ባለቤቱና ልዩን አስተዋውቆኝ ሚኒያፖሊስ ስጄ የዛሬ አስራ ሁለት አስራ ሶስት አመት ይመስለኛል እና የሚመራመርባቸውን መስኮች ሁሉ ሳይ በትክክል ከመነሻው አንድ ፖቴንሻል እንዳየሁበት ደስ ብሎኝ ነበርና ይሄ ውጤቱ እንዲያው ለበለጠ አስተዋጽኦ የምንጠብቀው ሰው ነበረ። ግን እንደ አጋጣሚ እንግዲህ ህይወቱ በአጭር ጊዜ ውስጥ ተቀይቷል። እንደውም ህመሙን ሰልሰማ ነው ሞቱን የሰማሁት እና በጣም ያዘንኩት እና እዚህም አሜሪካ ነገር ልዩ ልዩ ዩኒቨርሲቲዎች ውስጥ ጋዜጠኝነትን ያስተምር ነበር። የኢትዮጵያን ጋዜጠኝነት ደግሞ ባለፉት መቶ ዓመታት የነበረውን ማን ምን አስተዋጽኦ እንደሰጠ በጣም ሲመራመር ነበረ። እንደውም አንድ ጊዜ ነግሬያለሁ መሰለኝ ቀንም ሌሊትም እየደወለ ስለማውቃቸው ጋዜጠኞች እንደ ገጠሚ ደግሞ ሳጫውተው ከጥንት ከአፄ ምኒልክ ዘመነ መንግስት ጀምሮ የነበሩ ጋዜጠኞችን የማየት የማወቅ ኢንተርቪው የማድረግ እድል አግኝቼ እንደነበረ መላልሼ ግልጬለት ስለነበረ ስለ እነሱም ሕይወት ስለ ሰዎቹ ማንነት መላልሶ ይጠይቀኝ ነበረ። ከዚያም ደግሞ ከእኛ በፊት በነበረው ትውልድ ውስጥ ከፍተኛ አስተዋጽኦ ሲያበረክቱ የነበሩ ከእኛም ጋር ሲሆን እንደ አጋጣሚ መጨረሻ እድሜያቸው ላይ የሰሩ እንደነ ብላታ ወልድ ጊዮርጊስ፣ እንደ ቀኛዝማች ያሬድ ያሉ እነ ሞገስ እቁባይ ግዝጊ የሚባሉ አስመራ የኢትዮጵያ ጋዜጣ ዋና አዘጋጅ የነበሩ የታወቁ ጋዜጠኛ ነበሩ እና ነግረው ነበረ። እንደማምነው መጽሐፉ ሲወጣ እነዚህንም ህይወት የሚዳስስ እና በየጊዜው የነበሩትን ጋዜጦች በተለይ እንግዲህ በፕሪንት ሚዲያ ውስጥ የነበሩትን አእምሮ፣ ብርሃን እና ሰላም ከዛ እስከ አዲስ ዘመን መፈጠር እና ሌሎችም ጋዜጦች በቤት ውስጥም መነሳት ማን ምን አስተዋጽኦ እንዳደረገ እንዲው በሰፊው የሚያክት መጽሐፍ እንደሚ ጣ ነው የምገምተው። ከንግግራችን በመነሳት ከማለፉ አንድ ሳምንት አስቀድሞ ባደረግነው ምናልባትም ዛሬ ሲታይ የመሰናበቻ ቃለ ምልልሳችን ስለ መጽሐፉ ይዘትና ጭብጦች ለአድማጮች አካፍሎ ነበረ። አቶ ሙሉጌታ፣ ይህ መጽሐፍ አንባቢዎች እጅ ከገባ በኋላ ገና መጽሐፉ ሲጻፍም በቅርብ ምክርም ስትረዳው ስለነበርክ ሙያዊ ግምገማ ትሰጠናለህ ብለን ተስፋ እናደርጋለን። ዶክተር መሰረትን ገና ከማለዳው ከሚያውቁ ሰዎች፣ ስራውንም ህይወቱንም ከተከታተሉ ሰዎች አንዱ እንደመሆንህ የሀዘኑ ተካፋይ እንደሆን ክረዳለሁ እንደ ቤተሰቦቹና እንደ አድናቂዎቹ ለአንተም መጽናናትን እንዲሰጥ እመኛለሁ። ለጊዜህ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። ክብሩ የኔ ነው።